አስር በሽተኞች ነበሩ። ሁለት ብቻ ነው በአይን ያየሁት፣ ምክንያት በጣም አስፈላጊ ስለነበረ የቀሩትን በቴሌፎን ነው ያደረግነው። ዩኒቨርሲቲያችን አሁን ትምህርት ዘጋ። ዛሬ በሙሉ የሕክምና ትምህርት ቤታችን አይነት ተማሪዎች እንዳይኖራቸው በሽተኛ እንዳይነኩ ከለከለ ከዛሬ ጀምሮ። የሪስክ ኮሙኒኬሽን የሚባለው የመጋለጥ ዕድል ያለባቸው ነገሮች እንዲታወቁ የማድረግ ስራው በጣም በጣም ትልቁና አስፈላጊው የመጀመሪያው ስራ ነው። በኤፒዴሚክ ውስጥ እንደዚህ አሁን የሰው ኃይል እጥረት ባለበት ሀገር ውስጥ እንዴት አድርጎ ነው በቂ ሰዎች ማሰማራት የሚቻለው? በዛ ምክንያት ያንን ማሰብ የሚገባው አሁን ትልቁ ስራ መሰራት ያለበት ከማስ ሚዲያ ኢንፎርሜሽን እንዴት አድርገን ነው ሰዎች የምናሰለጥነው። ሁለት አመት አንድ አመት የለንም፣ ሁለት ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር የሆነ ስለዚህ ነገር ብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው እየሄዱ ማስተማርና ስለ ኮቪድ ናይንቲን የሚያስፈልገውን ኢንፎርሜሽን ማሰማራት መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ ኢት ዊል ቢ ቱ ሌት። እስካሁን በተለያዩ አገሮች የታዩ ሙከራዎች ያረጋገጡት አንድ እውነታ ለቫይረሱ የተጋለጡ ሰዎች መኖራቸው በምርመራ በተረጋገጡ የመጀመሪያዎቹ ቀናት በወረርሸኙ የመጀመሪያ ደረጃ መደረግ ሲገባቸው ያልተደረጉ አልያም ወሳኛዋ ሰዓት ያለፈባቸው እርምጃዎች የአደጋውን ጥናት ከሚወስኑት ጉዳዮች ቀዳሚዎች መሆናቸውን ነው። የቀናት እድሜ አመጡት የተባለው ፈተና ያስደምማል። ለኢትዮጵያም መሆን ያለበት በጊዜው ካልተፈጸመ እንዳይረፍድ ስጋት መኖሩ ነው የተጠቆመው። እናም ወረርሽኙን ለመዋጋት መጪው ቀናት ለኢትዮጵያ ወሳኝ መሆናቸውን በማመን በኢትዮጵያ የቫይረሱ መገኘት እንደተሰማ ከሙያ አጋሮቻቸው ጋር መሰንበቻውን የነቃ ውይይት ሲያደርጉ ከቆዩ ባለሙያዎች ውስጥ ናቸው። አድማጮች፣ ውይይቱ የተካሄደው ከትላንት በስቲያ ማክሰኞ ምሽት በመሆኑ በጥድፊያ በሚለዋወጠው ሁኔታ ውስጥ የወረርሽኙን ስርጭት የሚገልጹት አሃዞችም ሆኑ ክስተቱ በሰዓቱ የነበሩትን የሚያመላክት መሆኑን ማዛመድ ይጠይቃል። እስካሁን ዜጎችን ከበረታው አደጋ እንዳንዳንዶችም ስጋት በአቅም እጥረቱ ላይ መዘናጋት ተጨምሮ የብዙዎችን ሕይወት ሊነጥቅ የሚችል ብርቱ ፈተና ከፊታችን መደቀኑን በማመላከት ይበጃሉና አሁኑኑ በተጨባጭ ተግባር ላይ መዋል አለባቸው ያሏቸውን ብልሃቶች አንድ ሁለት ብለው ዝርዝረው አቅርበዋል። ሁለቱ ባለሙያዎች የፕሮግራማችን ቤተኛ በመሆን በተደጋጋሚ ሙያዊ ትንታኔ ሲሰጡን የቆዩትን አንደኛውን እንግዳችንን ጨምረን ሁለቱንም በየተራ እንተዋወቃቸው። ስሜ ሶስና ከበደ ይባላል። የምኖረው ባልቲሞር ሜሪላንድ ውስጥ ነው። የሕክምና ባለሙያ ነኝ። ፓብሊክ ሄልት ሰርቻለው፣ ፖሊሲ ላይ ሰርቻለው። በፈረንጆች አቆጣጠር ብትዊን ቱ ታውዝንድ ሰቨን አንድ ቱ ታውዝንድ ናይን አዲስ የሆስፒታል ትሬኒንግ ፕሮግራም በተጀመረበት ጊዜ ያንን ፕሮግራም እንድመራ እድል አጋጥሞኝ ወደ ኢትዮጵያ ለሁለት አመት ሄድኩኝ። ለየል ዩኒቨርሲቲ ሰራሁኝ። ለብዙ አመት ፋክልቲ ሆኜ ጆንስ ሆፕኪንስ ዩኒቨርሲቲ ሰራ ሆኜ ሄልት ፖሊሲ አስተምር ነበረ። በብዛት የሰራሁት ሄልት ኬር ኳሊቲ ኢምፕሩቭመንት ላይ እንዴት አርገን ህክምና ስጣትን እንዴት እንደምናስተካክል በዛ ላይ ነው የሪሰርች የማደርገው። አሁን ሪሰንትሊ የራሴን ስራ ጀምሬያለሁ እና ፊዚሽን ሆኜ የሰራለው ኦኬዥናሊ፣ ግን ብዙ ስራዬ አሁን ማማከር ነው። አመሰግናለሁ አሉላ ተላላፊ በሽታዎች ነው ያጠናሁት እና በሱ ስራ በማስተማርም በሽተኛ በመከታተልም በአመራርም እዚህ ዩኒቨርሲቲ ኦፍ ዊስካንሲን ማዲሰን ውስጥ በተላላፊ በሽታዎች ምርመራና ቁጥጥር ላይ ነው የምሰራው። ከዛ በተጨማሪ የኢንተርናሽናል ጉዞ ክፍል አለን፣ የእሱ ዳይሬክተር ነኝ። እንዲሁም የግሎባል ሄልት፣ በአለም ላይ የሚገኙ ህመማት ላይ ያተኮረ ዲፓርትመንታችን ውስጥ ኃላፊ ሆኜ ነው የምሰራው። ፕሮፌሰር ዳውድ ሰይድ ሲራጅ፣ ዶክተር ሶስና ከበደ እንግዶቼ ሁለታችሁንም ለትውውቁም ለጊዜያችሁም አመሰግናለሁ። ማክሰኞ ምሽት ነው ከስራ ወደ ቤት ተመልሳችሁ ባላችሁበት ከአሜሪካ ድምፅ በስልክ ነው የማነጋግራችሁ። ነገሮች በፍጥነት በመለዋወጥ ላይ ባሉበት በዚህ ሰዓት ለዚህ ቃለ ምልልስ ወደ ቢሮ መኪና እያሽከረከርኩ በመመለስ ላይ ሳለሁ ከዋሽንግተን ዲሲ እምብርት ላይ የሚገኘውን የከተማይቱ ትልቅ የስፖርት ማዕከል ምግብ ቤቶች ሲኒማ ቤት ልዩ ልዩ መዝናኛዎች ከሚገኙበት ለወትሮ ቁጥሩ የበዛ ህዝብና የጎላ እንቅስቃሴ የሚታይበትን የከተማይቱን ክፍል አቋርጬ ነው ከዚህ የደረስኩት አልፎ አልፎ ከሚታዩ ተሽከርካሪዎች በቀር ታዲያ አካባቢው ጸጥ ረጭ ብሏል ቀደም ሲል ያን አካባቢ ለሚያውቅና ለሚያዘወትረው ሰው በሲኒማ ላይ ካልሆነ አይተነው የማናውቅ አይነት ፍጹም እንግዳ የሆነ ስሜት ይፈጥራል። እስኪ እናንተም በያላችሁባቸው ከተሞችና አካባቢዎች ያለውን ሁኔታ በመመልከት እንጀምር። ምን ይመስላል አካባቢያችሁ? ፕሮፌሰር ዳውድ የኮሮና ቫይረስ ወረርሽኝን ለመቆጣጠር ሲባል የተወሰዱ እርምጃዎች ጨምረው ይንገሩን? አመሰግናለሁ። አንተ ያልከው በየትኛውም የአሜሪካ ቦታ እየደረሰ ነው ያለው በእውነት በፍጹም እንዳልከው ከሲኔማ ውጪ በእውነት ይሆናል ብለን የማንጠብቀው ነገር ነው እየተካሄደ ያለው። አሁን ወዳንተ ስመጣ ያገኘሁት ዶክተር በዚህች አምስት ቀን የወሰድኩት ውሳኔ በህይወቴ ያህል ያን ያህል ወስኜ አላውቅም እያለ ሲነግረኝ ነበረ። ዩኒቨርሲቲያችን አሁን ትምህርት ዘጋ። ዛሬ የህክምና ትምህርት ቤታችን አይነት ንክኪ እንዳይኖራቸው ተማሪዎች በሽተኛ እንዳይነኩ ከለከለ። ከዛሬ ጀምሮ ሰኞ የሳንባ ህመም ያላቸውን ብለን ነበር የወሰን ነው ያው በዚህ ከቀጠለ ለሁለት ሳምንት ተብሎ ነው የተወሰነው። ግን ከዚህ ከቀጠለ ትምህርት እንዴት ይሄዳል የሚለውን ነገር መገመት መቻል አለብህ። ከአንድ ሺህ አምስት መቶ በላይ በየአገሩ ተሰራጭቶ የነበረ ተማሪ ነበረን በዚህ ዩኒቨርሲቲ በሙሉ ተጠርተው ተመልሰዋል ወደ የቦታቸው። ከአለም ጠቅላላ እንደምታየው ነው። ሆቴሎች እየተዘግኖ ትላልቅ ካምፓኒዎች ነው እየተዘግኖ። ከአስራ አምስት ሰው በላይ የሚጠይቅ ማንኛውም ስብሰባ፣ የትምህርትም ኮንፈረንስ በሙሉ ተዘግተዋል። በሽተኞቻችንን በቴሌፎን ማየት ጀምረናል። ዛሬ አስር በሽተኞች ነበሩ። ሁለት ብቻ ነው በአይን ያየሁት፣ ምክንያቱ በጣም አስፈላጊ ስለነበረ የቀሩትን በቴሌፎን ነው ያደረግነው። እሱ በፍጹም ገምተውም የማታውቅ ነው። ይህንን ለምንድን ነው የምናገር ያለሁት መሰለህ፣ የኢትዮጵያ ሕዝብም እንዲሰማው ያስፈልጋል። መሙ ሳይሰራጭ እንዲወሰዱ ብለን ቅዳሜና እሑድ ላይ አንዳንድ እርምጃዎች በጣም ብዙ ስንነጋገርባቸው የነበሩ እንደዚህ ካልተደረገ እዚህ ነው የሚደረሰው። እንደዛም ተደርጎ ካልተደረሰ ነው እና አሁን አሜሪካ ምንድን ነው እየተባለ ያለው? አስር ቀን ዘግተን ነው ይህን እየሰራ ነው እያለን ያለ ነው። ፈረንሳይ በእርግጠኝነት ይነግሮሃል፣ አስር ቀን ዘግተናል ይሉሃል። ጣሊያኖች በእርግጠኝነት ይነግሮሃል፣ አስር አስራ አምስት ቀን ዘግተናል ይሉሃል። ምክንያቱም እነሱ አሁን ከቁጥጥራቸው ወጥቶ የበሽተኛው ብዛት በየቀን እንዴት እየጨመረ እንደሆነ እያየው ነው እና ሁል ጊዜ እንደሚባለው ነው። ወረርሽኝ እንደዚህ አይነት ፓንደሚክ ሲመጣ ሁል ጊዜ ትክክለኛ የምትሆነው በጣም ያበዛኸው ሲመስልህ ብቻ ነው። ምክንያቱ ይቀድምሃል ሁለት የነበረው አራት ከዛ ሃያ ሃምሳ ሺህ አምስት ሺህ እያለ ስለሆነ የሚሄደው። ለዚህ ነው የምንሯሯጥ ያለ ነው በቀናት እድሜ ውስጥ የቱን ያህል እንደተለዋወጠ እንዲያውም አስር ቀናት ዘግይተናል መባሉን ገልጠዋል። በእርግጥም አሳሳቢነቱ የናረ ይመስላል። እንደ ኢትዮጵያ ባለ የመጀመሪያዎቹ ህሙማን በታዩበት ቦታ ሊደረጉ ስለሚገቡ በተለያየ ደረጃ ያያቸኋቸውን ስትነጋገሩባቸው የነበሩትን ተከታትያለሁ። ኋላ ላይ በታይ ጥያቄዎች እንመለከታለን። ዶክተር ሶስና እርስዎ ያሉበት ቦልቲሞር አንዱ ትልቁ የዩናይት ስቴትስ የሕክምና ተቋም ጃንስ ሆፕኪንስ ያለበት ከተማ ነው። ያሉት ምን ይመስላል አካባቢ የሚሰሩበትም ሆነ በዙሪያው ያለው ሁኔታ? አሁን እኔ ያለሁት ለአጭር ጊዜ ሜይን ውስጥ ነው። ወደ ላይ ወደ ሰሜን ነው። ከሜሪላንድ አርብ እመለሳለሁ። ለአጭር ስራ መጥቼ ነው። ግን እዚህም ያለው ሁኔታ ከባልቲሞር ብዙ የተለየ አይመስለኝም። ልክ ዶክተር ዳውድ እንዳሉት እኔም ዛሬ ከአስራ ሁለት በሽተኞች አራት በሽተኞች ብቻ ነው በፊት ለፊት ያየሁት፣ በስልክ ነው የተነጋገርነው ስለችግራቸው። እና መንገዱ ሁሉ ጸጥ ብሏል። ብዙ ሰው አይመጣም። ብዙ ሰው ይፈራል መውጣት እና ብዙም የተለየ አይደለም። ልክ ዶክተር ዳውድ እንዳሉት በእንግሊዝኛ ሶሻል ዲስታንሲንግ የሚባለው ነገር በትልቁ እየተሰራበት ነው ያለው። መልካም። ዶክተር ዳውድ ከጥቂት ሳምንታት በፊት ወደ ኢትዮጵያ ከመጓዞ በፊት ከተመለሱም በኋላ አናግር ሪያታለሁ። ባለፉት ጥቂት ቀናት ውስጥ ይፋ የተደረጉትን ለኮሮና ቫይረስ የተጋለጡትን የመጀመሪያዎቹን ጥቂት ሀዞች እንመልከት እንጂ ቁጥሩም በፍጥነት ሊጨምር ይችላል ተብሎ ይታመናል እና አሁን ያለውን ሁኔታስ እንዴት ነው የምትገመግሙት? ፕሮፌሰር ዳውድ ቀደም ብለው የፈረንሳይን፣ የጣሊያንን እና የዩናይትድ ስቴትስን ስርጭቱን አስመልክቶ የሚታዩ ሰሞንኛ ሁኔታዎች ካነሱባቸው ጭብጦችም ጋር ያዛምዱልን። አመሰግናለሁ። እንዳልከው ኢትዮጵያ በቅርቡ ነው በአጋጣሚ ሄጄ ደርሼም የተመለስኩት። እንደ ዕድል ሆኖም ከጤና ጥበቃ ሚኒስትር ጋር ተገናኝቼ ስለነበር ከዛ ጊዜ ጀምሮ በአማካሪነት እየሰራ ሁኝ ነው ያለሁት። በየቀኑ የሚወስዷቸውን ከባድና በጣም አስቸጋሪ ውሳኔዎች በሀገራችን ሁኔታ ማለት ነው እከታተላለሁ እሰማለሁኝም። እና ምንድን ነው አንድ ከመጀመሪያው ማስቀመጥ ያለብን ባይዘወይ ብዙ ጊዜ ከአንተ ጋር ስንነጋገር ደጋግሜ ያነሳሁት ነገር ነው። አድማጮች ሊያሰለች ይችላል፣ ግን ማወቅ ያለብን እንደዚህ አይነት ወረርሽኝ ሲነሳ በእርግጠኝነት ማወቅ አይቻልም እንዴት እንደሚሄድ። አሜሪካ አሁን እንደዚህ ሆነን ተይዘን ያለ ነው፣ ጣልያንም እንደዛ ያለችው ምክንያቱ በጽሑፍ፣ በትምህርት፣ በዛ ስፔሻሊቲ ላለን ሰዎች ብዙ ጊዜ እናወራዋለን እና እንሰማዋለን እና እናነባለን ያለፉትን ሀምሳ ዓመት የሚሆነው መቶ ዓመት የሚሆነውን ፓንደሚኮች ስለምናነብ ልናቀው እንችላለን። ግን ለውሳኔ ይከብዳል። ምክንያቱ ከአሁን በፊት አድርገው የማታውቀው ውሳኔ ስለሆነ እና ብዙ ጊዜ ጥሩ የሰራ አገር ህመሙን በሚገባ ሁኔታ ስለሚቆጣጠረው ትርፍ የሰራ ነው የሚመስለው ለምሳሌ ቀላል ምልክት ሆንግ ኮንግ እና ሲንጋፖርን እንውሰድ። የኢንተርናሽናል ትራቭል ሶሳይቲ የሚባል አለን፣ እዛ ሰራለሁኝ እኔ። እና ሁለት ዶክተሮች ለአንድ ሰዓት የፈጀ ውይይት ነበረን። መሪ ዶክተሮች ናቸው፣ አንዱ ከሆንግ ኮንግ፣ አንድ ከሲንጋፖር። ሲንጋፖርና ሆንግ ኮንግ ቻይና አፍንጫ ላይ ነው ያሉት። በእንቅስቃሴ ካየሁ፣ ከዩሮፕ ከሚንቀሳቀሰው ሰው የበዛ ይንቀሳቀስባቸዋል። አሁን ግን መቶ ሃምሳ እና ሁለት መቶ የሚሆን ሰው ነው የታመመባቸው ያለ ለምንድን ነው? በጣም ከሚፈለገው በላይ ነው የተባለ የሚገመት ስራ ስለሰሩ ነው። መጀመሪያ ሰውን አለማስገባት፣ ህመም ምልክት ያሳየውን ቶሎ ብሎ መመርመር፣ ከተመረመረ በኋላ በሽተኛ ሆኖ ከተገኘ የተገናኘቸውን ሰዎች መፈለግ። ይሄ ነው ትልቁ። አንድ የታመመ ሰው ካገኘህ ቢያንስ ቢያንስ ሰላሳ እስከ አምሳ ሰው ተነካክቷል። ባይዘ ታይም ዳያግኖስ ሲደረግ አስር ሰው ካገኘህ የታመመ አምስት መቶ ሰው ልታፈላልግ ነው ማለት ነው። በእኛ አገር እንዴት እንደሚሆን መገመት ትችላለሽ። ግን አቨረጅ አሁን የእናሱ እንዳታ ስትነግረን ነው የሲንጋፖሯ ሐኪም ከሰላሳ እስከ አምሳ ሰው ነው አንዱ። ከዛ በኋላ ደግሞ ቶሎ ብለህ ምርመራውን አድርገህ ካላገኘህ እነዚህ ሰዎች ደግሞ የራሳቸው ቅርንጫፍ ጀምረዋል። ሌላ ወደ ሃያና አስራ አምስት ሰው ሊያጋለጡብህ ነው ገና ሳትይዛቸው ማለት ነው። ስለሆነ ይህንን ለመግታት ሶስት መሰረታዊ ነገሮች መደረግ ስላለባቸው ነው በጣም በዚህ በማስ ሚዲያም ስታየን የነበረው እነዚህ መሰረታዊ ነገሮች ምንድን ናቸው? መጀመሪያ የተጠረጠረው ምርመራው መደረግ አለበት። በትክክል በጣም በብዛት ማድረግ አለብን። አሁን አየህ፣ አቅም ስለሌለን እኛ እዚህ ላይ ይደከም ብለናል። ከኛ አቅም በላይ ስለሆነ ነው። ምርመራው መሳሪያው ከባድ ነው። የምትፈልገውን ያህል ማግኘት አትችሉም። በአሁኑ ሰዓት በዓለም ደረጃ ሁለተኛው ማድረግ ያለብህ ምንድን ነው? ከተመረመረ በኋላ ያለውን ግንኙነቶች በሙሉ አጣርተህ እነዚህን ሰዎች ቶሎ ብለህ ለይተህ ምልክት ካላሳዩ መከታተል መቻል አለብህ። አስራ አራት ቀኑን ኢንኩቤሽን ፔሪድ ያልነውን ለመያዝ ማለት ነው። እነዚህን ሶስተኛው ምንድን ነው? በተቻለ መጠን ሁሉም ሰው ዲስታንስ ኖሮት የእጅ ነጽህና በጣም አድሄር እንዲያደርግ ማድረግ ነው ያለብን። አሁን እኛ በኢትዮጵያ ደረጃ ስታየው ከእነዚህ ውስጥ ፊዚብል የሆኑት ሁለቱ ናቸው። ሰዎች በተለይ ቻለ መጠን እንዳይገናኙ መግታት መቻል ለምሳሌ እንደ ስፖርት ነገሮች፣ እንደ ስብሰባ፣ እንደ የቤተ ክርስቲያን እና የመስጊድ እንቅስቃሴዎችን እንደ መቀነስ ያሉትን ነገሮች ትምህርት ቤት መዝጋት የሚመስሉትን ከባድ የሚመስሉት ሪሌቲቭሊ ከሌላው ስታወዳድረው የቀለሉት ናቸው። ምክንያቱም በጣም ብዙ ሰው መርምረን እያወቅን ስላልሆነ አሁን ብዙ ሰው እያመለጠን ነው ብለን መገመት አለብን። እንደዛ ካልን በጣም በተቻለ መጠን በሁለቱ ደረጃዎች ላይ መቀጠን ስላለብን ነው እና ከነዚህ አገሮች የምንማረው ይሄ ነው አሁንን ሆንግ ኮንግና ሲንጋፖር ጣሊያንና ፈረንሳይ አሜሪካ እንዲህ ሲሆኑ ባያዩ ኖሮ የእነሱ ፖለቲካ መሪዎች አብዝታችሁት ነው ያሁሉ ገንዘብ ያወጣ ነው ይሏቸው ነበረ በእርግጠኝነት መናገር ትችላለ አሁን ግን አይሏቸውም እንደዛ አይተውታላ ከቻይና ጋር ከእነሱ ያነሰ እንቅስቃሴ ያላቸው አገሮች እንዴት ትንቅንቅ ላይ እንደሆኑ እያዩት ነው እና ይሄ ነው ትልቁ ነገር። ኢትዮጵያም አሁን ገና መስኮቱ አልተዘጋም ማለት ትችላለ። ስድስት ሰው ነው ያገኘ ነው። ስድስቱም ቢሆኑም ራሱ እያንዳንዳቸው በትክክል ከውጭ ጋር የተገናኘ ኢንፌክሽን እንደሆነ ነው የምናውቀው እስካሁን ድረስ። የኢትዮጵያውያኖቹ ኢትዮጵያ ውስጥ ሆኖ ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መምጣት ሲጀምር ነው መደንገጥ የምትጀምረው፣ ሁለተኛው ደረጃ ላይ የምትደርሰው ማለት ነው። ከውጭ ሀገር ሰው ጋር ንክኪ ሳይኖረው ከሀገር ውስጥ ካሉ ሰዎች የተላለፈ መሆኑን የሚያሳይ ከሆነ ሁለተኛው ደረጃ ደርሷል እያሉን ነው እ ኮሚኒቲ ትራንስሚሽን እንለዋለን። እሱ ነው በቃ የመጀመሪያው ፓንደሚኩ ስር ሰዷል ብለህ በቃ ከዚህ አሁን ከተነጋገርናቸው ና ጠቅላይ ሚኒስትሩ በቀደም ካስተዋወቋቸው በጣም ወሳኝ የሆኑ በላይ መሄድ የሚያስፈልግህ ያኔ ነው፣ ሁለተኛው ደረጃ ሲታለፍ ነው። ደግሞ መልካም ዝርዝር አስፍረዋል ዶክተር ዳውድ በህክምና ተቋማት ሐኪሞች ራሳቸው ሳይቀር ሊያደርጉ የሚገባውም ሊደረግላቸው የሚገባውን ጭምር ትወያያላቸው። ወደ ዶክተር ሶስና ሄድና መለሳለሁ። ወደ እርሶ ዶክተር ሶስና እርሶም በዛ ቀደም ብዬ በጠቀስኩት የሀሳብ መለዋወጫ መድረካችሁም ቀደም ብዬ በጠቀስኩት አዲስ ስታንዳርድ በተሰኘ እንግሊዝኛ ጋዜጣ ላይ የሚያጻፉት ግርድፍ ትርጉም ነው የምወስደው ከትላንት ከዛሬና ከነጋችን እንማር የሚል ሊደረጉ ስለሚገቡ ጉዳዮች ያነሳሉ። በቅርብ ዓመታት ውስጥ በወረርሽኝ ደረጃ የደረሱትንና አፍሪቃን ግን አድቀው የሄዱትን ኢቦላን በዋቢነት ይጠቅሳሉ። እስኪ ዛሬ ያለውን ቀደም ብሎ ዶክተር ዳውድ ከጠቀሷቸው የሚለጥቅ ሀሳብ እንመልከት። ዛሬ ባለው ሁኔታ የመጀመሪያ ነው በሚባለው በዚህ ደረጃ ሊደረጉ ይገባል ያሏቸውን በጽሑፎ ያሰፈሯቸውን ለጊዜ ቁጠባ በቀጥታው ደርሶ ላምጣ ዋና ዋና የሚሏቸውን ጭብጦች ያሳዩን እስኪ። እሺ አመሰግናለሁ ዶክተር ዳውድ እንዳሉት የሶሻል ዲስተንስ አይሶሌሽን ወይም ደግሞ ሰዎችን አራርቆ ማስቀመጥ ወይም ደግሞ መከታተል አስፈላጊ ነገሮች ናቸው። ግን የፓብሊክ ሄልዝ ኮፍያዬን ካደረግኩኝ ከዛም በፊት የሚቀድሙ ነገሮች አሉ ብዬ አምናለው። ያ ነው ትልቁ ነገር፣ ይሄ ሪስክ ኮሚዩኒኬሽን የሚባለው ነገር ነው። እንግዲህ በአማርኛ ቀጥታ ለመተርጎም ልትረዳኝ ትችል ይሆናል። ትልቁ የፓብሊክ ሄልዝ ስራ አንደኛው ይሄ ሪስክ ኮሚኒኬሽን የሚባለው የመጋለጥ እድል ያለባቸውን ሁኔታዎች ለይቶ እንዲታወቁ ማድረግ። አዎ፣ በጣም ጥሩ አመሰግናለሁ። እና እነዚህ የመጋለጥ እድል ያለባቸው ነገሮች እንዲታወቁ የማድረግ ስራው በጣም በጣም ትልቁና አስፈላጊው የመጀመሪያው ስራ ነው በኤፒደሚክ ውስጥ። ያ ደግሞ ብዙ አይነት መንገዶች መጠቀም አለብን። እንደጻፍኩት አሁን ባለንበት ዘመን ሶሻል ሚዲያ ስልክ ላይ ወይም ቴሌቪዥን ሬዲዮ ላይ ትዊተር፣ ኢሜል በተለያየ መንገድ ሰዎችን የተለያየ አይነት ነገር ሊያገኙ ስለሚችሉ እሱን መጠቀም፣ ከዛም በላይ ደግሞ ቢልቦርዶችን ደግሞ ፓምፍለቶችን፣ ፍላየሮችን ማስቀመጥ በጣም አስፈላጊ ነው። አሁን ይህ ትልቁ ስራ አንደኛውና የመጀመሪያው እሱ ነው፣ ምክንያቱም በብዛት ብዙ ህዝብ ሊሰማውና ሊረዳው የሚገባ ብዙ ነገር አለ። ከትልቁ ከሳይንቲፊክ እውቀት በላይ ደግሞ በውሸት ወይም ደግሞ ትክክል ባልሆነ ነገር ሰው ሊደናበር ስለሚችል ትልቁ ስራ እሱ ነው። ሌላው የሂዩማን ሪዞርስስ ፎር ሄልዝ ዲቨሎፕመንት የሚባለው ነገር ነው። በፓብሊክ ሄልዝ ኢመርጀንሲ ላይ በተለይ ኢትዮጵያ ውስጥ አንድ ፍዝሻን ነው ለሰላሳ ሺህ የሚሆን ሰው ያለው እና እንደዚህ አይነት ስራ በሐኪሞች የሚሰራ ስራ አይደለም። የህዝባችን ቁጥር በጣም ብዙ ነው። ከመቶ ሁለት ሚሊዮን በላይ ነው። በጣም ብዙ ህዝብ በአነስተኛ ከተማ ውስጥ ነው የሚኖረው እና በእንደዚህ አይነት ሁኔታ ባለበት እንደዚህ አይነት ችግር በሚመጣበት ጊዜ ዶክተር ያልሆነ ሰው ችግሩን ለማስወገድ እርዳታ ሊያደርግላቸው እንኳን ቢፈልግ ተቀባይነት የማይሰጡት አንዳንድ ሰዎች ሊኖሩ ስለሚችሉ ትልቁ ስራ የሚመስለኝ ህዝቡ እንዲረዳ ማድረግ እነዚህ ቀለል ያሉ ነገሮች ፓብሊክ ሄልት ስራው ከባድ ነው፣ ግን ኮምፕሊኬትድ አይደለም። ያ ደግሞ በጣም የሚያስፈልግ ዲስቲንክሽን ነው እና ይሄን በዚህ አሁን የሰው ኃይል እጥረት ባለበት ሀገር ውስጥ እንዴት አድርጎ ነው በቂ ሰዎች ማሰማራት የሚቻለው? በዛ ምክንያት ያንን ማሰብ የሚገባው አሁን ትልቁ ስራ መሰራት ያለበት ከማስ ሚዲያ ኢንፎርሜሽን እንዴት አድርገን ነው ሰዎች የምናሰለጥነው። ሁለት አመት፣ አንድ አመት የለንም። ሁለት ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር የሆነ ስለዚህ ነገር ብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው እየሄዱ ማስተማርና ለኮቪድ ኮቪድ ናይንቲን የሚያስፈልገውን ኢንፎርሜሽን ማሰማራት መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ ዊል ቢ ቱ ሌት ይዘገያል፣ ያኔ ይዘገያል። ሌላው ትልቁ ሶስተኛው ነገር የሚመስለኝ ይሄ ኮማንድ ፖስት የሚባል በአማርኛ እንግዲህ አንድ የመካከል የሆነ ነገር ያስፈልጋል ስራዎችን የሚያስተባብር አካሄዱን አቅጣጫውን የሚያሳይ ሁሉንም በትክክል ማደራጀት የሚችል በብሔራዊ ደረጃ ማዕከል መኖር አለበት እያሉ ነው። አዎ በጣም። እና ከዛ ቦታ ውስጥ የሚወጣ ስታንዳርዳይዝ የሆነ ወይም ደግሞ አንድ ቃል አንድ ወጥ የሆነ ያስፈልጋል። ለሕዝቡ የሚሰጥ ግን ሰው የሚቀበለውን ኢንፎርሜሽን ግማሹ ከዚህ ከዛ የሚያገኝ ከሆነ ብዙ አይነት መደናገር ሊኖር ስለሚችል አንድ መካከለኛ ቦታ ያስፈልጋል። የተወሰኑ ሰዎች ለዛ ቦታ የተቀመጡ መሆናቸው እና ህዝቡ ማን የት ቦታ ሄዶ የሚያስፈልገውን ነገር ማግኘት እንደሚችል ማወቅ መቻል አለበት። አንድ የማይታለፍ ጉዳይ እናንሳ። በሽታ አምጪ ረቂቅ ሕዋስ ቫይረስ ያመጣው ሳይሆን ሰዎች በተለያየ ሀሳብ አንዱ ሌላው ላይ ያደርሷቸው የነበሩ አንዱ ሌላውን የሚመለከቱበት የተከፋፈለ ሀሳብ እንዲህ ያለ ከባድ ፈተና በመጣበት ጊዜ አደጋ ነውና ምናልባትም ከዛ ግምትና ሀሳብ ውጭ ሆነው ሰዎች የተቀራረበ ሁኔታም እንዲፈጥሩ ሊረዳ ይችል ይሆናል። በአንጻሩ ነገር ግን የቅርብ ጊዜ እውነታዎች የእምነት ቤቶች የተቃጠሉበት፣ ሰዎች በከንቱ የተገደሉበት እገሌ ያደረገ እገሌ ላይ ተፈጸመ የሚለውን ትተን ከተመለከትን በዓለም ላይ የመጣ ፈተና ወደ ኢትዮጵያ ገብቶም ቁጥሮች ታይተዋል እና ያ እውነታ ባለበት ሰዎች ምን አይነት ለሕይወት ወሳኝ የሆኑ ነገሮች ላይ ትኩረት ማድረግ አለባቸው? የዩናይትድ ስቴትስ ከተሞች፣ ትምህርት ቤቶች፣ የንግድ ድርጅቶች፣ ኩባንያዎች የፌዴራልና የግዛት አስተዳደር መንግስታት መስሪያ ቤቶችና ሌሎች በርካታ ተቋማት ልዩ ልዩ እርምጃዎችን ወስደዋል። እነኚህን እርምጃዎች የመውሰጃው ጊዜ ሳያልፍ ሳይረፍድ አልቀረም የሚሉ ብዙዎች ናቸው። አድማጮች፣ ከሁለቱ ባለሙያዎች ጋር የጀመርነው ውይይት አላለቀም። በመጨረሻው ያነሳነውን ጥያቄ ጨምሮ በነገው ምሽት እንመለሳለን። ለአሁኑ ግን እንግዶችን ዶክተር ዳውድ ሰይድ ሲራጅንና ዶክተር ሶስና ከበደን አመሰግናለሁ። እግዜር ይስጥልኝ።